የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት የቀድሞው የገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር የአቶ መላኩ ፈንታን ጉዳይ ለማየት ስልጣን ያለውን ፍርድ ቤት ለመለየት የሚያስችለው የፌዴሬሽን ምክር ቤት ውሳኔ ዛሬም እንዳልደረሰው አስታወቀ። ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሃ ዛሬ ፍርድ ቤት ነበር፣ ተከታዩን ዘገባ ልኳል። ፍርድ ቤቱ በዛሬው ዕለት እንደተሰየመ ይፋ እንዳደረገው ሲጠበቅ የነበረው የፌዴሬሽን ምክር ቤት ውሳኔ ዛሬም አልደረሰውም። ይሁንና ምክር ቤቱ ታኅሳስ 15 ቀን 2006 ዓ.ም ለፍርድ ቤቱ በጻፈው ደብዳቤ ቀደም ሲል ይኸው ፍርድ ቤት ባነሳው የፍርድ ቤቶች የሥልጣን ጥያቄና ተያያዥ ጉዳዮች ላይ ለመወያየት ለታኅሳስ አራት ቀን 2006 ዓ ም ቀጠሮ እንደያዘ ገልጿል። ስለሆነም የምክር ቤቱን ውሳኔ ለመጠበቅ ዛሬም ሌላ ተጨማሪ ቀጠሮ ለመስጠት ፍርድ ቤቱ ተገዷል። ይህው ፍርድ ቤት ህዳር 11 ቀን በዋለው ችሎት የቀድሞ የገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር አቶ መላኩ ፈንታ በሚኒስትር ማዕረግ የሚኒስትሮች ምክር ቤት አባል በመሆናቸው ሚኒስትር መሆናቸውን ወስኗል። ይህንን የከሳሽ አቃቢ ሕግ እና የተከሳሽም ክርክር መርምሮ የቀረቡለትንም ሰነዶች ተመልክቶ ሚኒስትርነታቸውን አረጋግጧል። ችሎቱ ውሳኔውን ተደግፎ ሲያብራራም የፌዴራል መንግስቱ ባለሥልጣናት ሚኒስትሮችን ጨምሮ በሥራ ኃላፊነታቸው ምክንያት ተጠያቂ በሚሆኑባቸው ሙስናን ጨምሮ ማናቸውም የወንጀል ጉዳዮች ክሳቸውን የማየት ሥልጣን የተሰጠው የፌዴራሉ ጠቅላይ ፍርድ ቤት መሆኑን የፍርድ ቤቶችን ማቋቋሚያ አዋጆች በመጥቀስ ያረጋግጣል። ይሁንና የእነዚህ አዋጆች ሁለት አንቀጾች ሕገ መንግሥታዊ ናቸው ወይስ አይደሉም የሚለው ትርጉም የሚያስፈልገው ጉዳይ እንደሆነም ፍርድ ቤቱ ተችቷል። በእነዚህ አንቀጾች መሰረት የተከሳሾቹ በተለይም የአቶ መላኩ ፈንታ ጉዳይ በጠቅላይ ፍርድ ቤት ቢታይ በሕገ መንግሥቱ የሰፈሩ የተከሳሾች መብቶችና መሠረታዊ የሰብአዊ መብቶቻቸው ሊገፉ እንደሚችሉ ዘርዝረዋል። አክሎም እነዚህ በፌዴራል ፍርድ ቤቶች ማቋቋሚያ አዋጁና በሌላው የጸረ ሙስና አዋጅ የተጠቀሱ ንዑስ አንቀጾች ከሕገ መንግሥቱ የተለያዩ አንቀጾች ጋር የሚቃረኑ ከሆኑም ተፈጻሚነት ሊኖራቸው እንደማይገባ ያስረዳል። ስለሆነም እነዚህ አንቀጾች በፍርድ ቤቱ ተለይተው ከተጠቀሱት የሕገ መንግሥቱ ድንጋጌዎች ጋር ይቃረናሉ ወይስ አይቃረኑም? ለዚህ ትርጉም ምክንያት በሆነው ጉዳይ የመጀመሪያ ደረጃ የሥረ ነገር ሥልጣን የፌዴራሉ ጠቅላይ ፍርድ ቤት ነው ወይስ የፌዴራሉ ከፍተኛ ፍርድ ቤት ነው የሚለው በፌዴሬሽን ምክር ቤት ውሳኔ ሊያገኝ የሚገባ በመሆኑ የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ጉዳዮችን የማጣራት ኃላፊነት ስላለበት የህገ መንግስት ትርጉም ያስፈልገዋል በማለት መወሰኑ ይታወሳል። ላለፈው ታኅሳስ 3 ቀን 2006 ዓ ም የምክር ቤቱን ውሳኔ ለመጠበቅ ቀጠሮ ይዞ የነበረ ቢሆንም የምክር ቤቱ ውሳኔ አልደረሰለትም ነበረ። ለዛሬም ውሳኔው ስላልደረሰ ለጥር አምስት ቀን 2006 ዓ ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ あら。I love that.